ጤናና አካባቢ ወደ ከባቢ አየር የሚለቀቀውን መጠኑ የበረከተ የበካይ ጋዝ ክምችት ለመቀነስ የሚረዱ ስልቶችን ለመቀየስ የተመራማሪዎች ጥረት እንደቀጠለ ነው። ጣሊያኖች የአስፓልት መንገዶችን ለመገንባት ከየቤቱ ማጀት የወጣ የተፈጥሮ ማጣበቂያ መጠቀም ጀምረዋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ከየቤቱ ጓዳ የሚወጣው ውዳቂ ወይም ቆሻሻ አስፋልት መንገዶች ሲገነቡ ጥቅም ላይ ይውል የነበረውን ማጣበቂያ ሬንጅ ሊተካ ተካ እንደሚችል የሚያሳዩ መረጃዎች እየወጡ ነው። ጣሊያን ቆሻሻውን ለዚህ ተግባር የሚያውል ስልት ቀይሳ መንቀሳቀስ ከጀመረች ቆየች። ዩናይትድ ስቴትስ ውስጥም ተመሳሳይ ተግባር እየተከናወነ ስለመሆኑ የሚጠቁሙ መረጃዎችን ላፍታ እንቃኛለን። አብረን እንቆይ። በሚሊዮን ዓመታት ሂደት ከቅሪተ አጽም የሚፈጠረው ድፍድፍ ነዳጅ ዘይት የሃይድሮ ካርቦኖች ድብልቅ ነው። ይህ ከከርሰ ምድር የሚወጣ የነዳጅ ዘይት ድፍድፍ ሲጣራ ነው በሂደቱ ለመንገድ ግንባታ የሚውለው ሬንጅ የሚገኘው። በማጣራቱ ሂደትም የነዳጅ ዘይት ድፍድፉ ከድብልቅ የካርቦን ንጥረ ነገሮች በመገኘቱ ከፍተኛ መጠን ያለው ካርቦን ወደ ከባቢ አየር ይገባል። በከባቢ አየር የሚከማቸው ካርቦንና ሌሎች ሙቀትን አምቀው የሚይዙ አደገኛ ጋዞች ተባብረው የአየር ሙቀት መጨመር ለዓለማችን ዋና ስጋት እንዲሆኑ ማብቃታቸውን የዘርፉ ተመራማሪዎች በየጊዜው ይገልጻሉ። ይሁንና ሌሎች ምክንያቶች ተባብረውም የምድርን የሙቀት መጠን በማባባስ ለአየር ንብረት መለወጥ ዋነኛውም ሚና ይጫወታሉ። እንዲህ ያለውን ችግር ማስቀረት ባይቻል እንኳ ወደ ከባቢ አየር የሚገባውን የበካይ ጋዝ ልቀት ለመቀነስ እንዲረዳ በማሰብ ነው ከየጓዳው የሚጣሉ ተረፈ ምግቦችን አስፋልት ለመስራት የሚውለውን ሬንጅ እንዲተኩ የተሞከረው በሙከራ ብቻም አልቆመም። ጣሊያን ውስጥ ተግባራዊ መሆን ጀምሯል። ከቆሻሻ መንገድ መገንባት ይቻላል? ሲባል መጀመሪያ ግሪል ይሆናል። በጣሊያኗ ዋና ከተማ ሮም ግን ይህ ተግባራዊ መሆን ጀምሯል። እንዲህ ነው ነገሩ። የየጓዳና ጎዳናውን ቆሻሻ የሚያነሳው ኩባንያ ውዳቂውን ምን ማድረግ እንዳለበት አያውቅም ነበር መጀመሪያ። ከጥቂት ጊዜያት ወዲህ ግን የየቤቱ ቆሻሻ ሁሉ በስርዓት ወደ ሌላ ጥቅም እንዲውል በሚያስችለው ስልት ይስተካከል ጀምሯል። በዚህም አስፓልት መንገዶች ጠብቀው እንዲቆዩ የሚያደርጋቸው ሬንጅን የሚተካ ምርት እየተገኘ ነው። ቆሻሻ የጣሊያን ብቻ ሳይሆን የብዙ ሀገራት ችግር ነው። ሮም ከተማ ብቻ በየዓመቱ ሁለት ሚሊዮን ቶን ገደማ ቆሻሻ ይከማችባታል። ይህ ነው ከተፈጥሮ የተገኘ ሬንጅ እንዲመረት ምክንያት ሆኖ የባለቤትነት መብትና ፈቃድ የተሰጠው የተፈጥሮ ምርቶችን ወደ አስፋልት መገንቢያ ሬንጅ የመቀየሩ ሀሳብ ቆሻሻን ወደ ጠቃሚ ምርት የመለወጥ ሂደት ነው ይላሉ፣ ሮም የሚገኘው የቆሻሻ አስወጋሽ ኩባንያ ኃላፊ አሌክሳንድሮ ፊሊፕ። ኩባንያው ቆሻሻን ወደ አስፋልት መገንቢያ ሬንጅ የመቀየር ሀሳብ የባለቤትነት ፈቃድም አለው። ፊሊፕ እንደሚሉት አገልግሎቱና ተግባሩ በአውሮፓ የታሪክ ማህደር ከሚባሉት ውብ ከተሞች አንዷ ከሆነችው ሮም በሚሊዮን ቶን የሚገመተውን ቆሻሻ ያጸዳል። ይህ ባይሆን ኖሮ ዳግም ሌላ ጥቅም ላይ የማይውለው ውዳቂ ሁሉ ውሎ አድሮ ከተማዋን የሚበክል ሊሆን እንደሚችልም ያስረዳሉ። እንደአሁኑ ቆሻሻው ሁሉ ዳግም ለሌላ ጥቅም እንዲውል ባይደረግ ኖሮ የሚጣለው ውዳቂ አካባቢውን ይበክለው ነበር። አሁን ከዚህ ሙሉ በሙሉ ድመል። ይህም ለአካባቢው ተፈጥሮ ጥበቃ ትልቅ ድላል። እርግጥም ቆሻሻን ከየጎዳናውና ከየደጁ በማንሳት ተግባር የተሰማራው ኩባንያ ከየቤቱ የምግብ ትርፍራፊዎችና ውዳቂዎች መስራት ስለሚቻለው የመንገድ መገንቢያ ሬንጅ ብዙ ማብራራትና ማስታወቂያ ቢጤም መስራት ነበረበት። የገንዘብ ምንጭነቱ አንድ ነገር ቢሆንም አካባቢን ከብክለት ለማጽዳት የተነሳለት ዋናው ዓላማ ግን በዋጋ የሚተመን አይሆንም። በየቤቱ ደጅና በየጎዳናው የሚገኙት የቆሻሻ ማከማቻዎች ተንፈስ ብለዋል። እንደ በፊቱ ወደ ሌላ ጥቅም የማይለወጥ ውዳቂ ማሰባሰቢያ ሳይሆኑ የጥሬ ዕቃ ማከማቻዎች ናቸው። ዛሬ ሮም ከቆሻሻ ተጣርቶ በሚመጣ አካባቢን በማይበክል የመንገድ መገንቢያ ሬንጅ የመጠቀም ተስፋ። ከፍ ማለቱ ቢነገርላትም የሚጣሉት ቆሻሻዎች ሁሉ ዳግም ሌላ ጥቅም ላይ የሚውሉ ናቸው ማለት ግን አይደለም። የግድ ለሚፈለገው የአስፋልት መንገድ መስሪያ የሚሆነው ምርት ለማስገኘት የሚችሉት መመረጥ ይኖርባቸዋል። የከተማዋ ምክትል ከንቲባ ስቴላ ማሪኖ ይህ ተግባር እየተስፋፋ ሲሄድ ወደፊት ሮም ውስጥ የቆሻሻው ክምችት ምን ሊሆን እንደሚችል ከወዲሁ መገመት አይከብድም ነው የሚሉት። ከቆሻሻው ቀደም ብሎ እንደተገለጸው ሬንጅ ማዘጋጀት ይቻላል። ለዚህ የማይሆነውን ደግሞ ለሚገነባው መንገድ መደላድል ማድረግ፣ አልፎ ተርፎም የቢስክሌት መሄጃ መንገድ ሁሉ መስራት ይቻላል። ይህም በማድረጋችንም ከተማችን ውስጥ በየመንገዱ የሚከመረውን ቆሻሻ ጥቅም ላይ እናውላለን። ከቆሻሻው ሬንጅን የማምረቱ ተግባር ያን ያህል ውስብስብ ሂደት እንዳልሆነ ነው የሮም ከተማን ቆሻሻ የሚያስወግደው ኩባንያ ኃላፊ ፊሊፕ የሚያስረዱት። ቆሻሻው ከመጀመሪያው በሁለት ወገን ይከፈላል። የምግብ ትርፍራፊ እና ለምግብ ዝግጅት የዋሉ አትክልቶች ውዳቂ በአንድ ወገን ተለይቶ ይከማቻል። ከዚህ ውስጥ የየግቢው አትክልት ቁርጥራጭ እና ሌላው ሌላውም ይካተታል። ይህ ከሌላ ነገር ጋር ይደባለቃል። ለምሳሌ ከአመድ ጋር ፊሊፕ ያስረዳሉ። የዚህ ውጤት ክትትልና ቁጥጥር ይደረግበታል። ይህም በውስጡ ተፈጥሮ ላይ ምንም አይነት ጉዳትና አደጋ ሊያስከትል የሚችል ነገር እንዳይገባ ለመጠንቀቅ ይረዳል። ሮም በአሁኑ ጊዜ በአጠቃላይ ከከተማዋ ከሚሰበሰበው ቆሻሻ አንድ ስድስተኛ የሚሆነውን ለመንገድ ግንባታ አስፈላጊ የሆነውን ሬንጅ እያመረተችበት ነው። ያ ማለት ደግሞ ሶስት መቶ ቶን ገደማ ይሆናል በአንድ ዓመት። ቆሻሻን ወደ ጠቃሚ ምርት በመለወጥ በተለይም ለመንገድ ግንባታ ያዋለች እና በዚህ ስራ ላይም ሙከራ እያካሄደች የምትገኘው ሀገር ጣሊያን ብቻ አይደለችም። የሮም ምክትል ከንቲባ ስቴላ ማሪኖ እንደሚሉት የባለቤትነቱ ጥያቄ የማያነጋግር ቢሆንም ሀገራቸው ሀሳቡንና ስልቱን ከሌሎች ጋር ለመጋራት አይከብዳትም። እዮ ይህ የፈጠራ ጥንካሬያችንን የሚያረጋግጥ እንደሚሆን ተስፋ አድርጋሉ። በተለይም በአካባቢ ተፈጥሮ ጥበቃ ቴክኖሎጂ በየጊዜው ለየት ያሉ ነገሮችን ይዘን መቅረባችን የተለመደ ነው። ያም ሆኖ ግን ይህን በሚመለከት ከሌሎች ሀገራትና ከተሞች ጋር ስንወዳድር የኛ የላቀ ነው ማለት ትችላሉ። አሁን ሮም የራሷን ከተማ ከቆሻሻ ክምችት በስልታ ላቃ ሙያዋን ይዛ ከተረፈ ምግብ አትክልቶች የተዘጋጀ ሬንጇን ለዓለም ገበያ የማቅረብ ተስፋ ሰንቃለች። ይህን ለማዘጋጀት ደግሞ አስፈላጊውን ጥሬ እቃ፣ ያልቃል በማይባል መጠን እንደ ልብ ታገኘዋለች። እንደ ጣሊያን ሁሉ ይህን ምርምር የገፋችበት ዩናይትድ ስቴትስ ናት። እዚያ ደግሞ በተለይ ድንች የተጠበሰበት ዘይትና የአትክልቶቹ ውዳቂ ለሬንጅ መስሪያው አይነተኛ ጥሬ እቃዎች ናቸው። በየቤቱም ሆነ ምግብ ቤቶች ለተለያዩ ምግቦች መጠባበሻ የሚውለው ዘይት እየተደፋ የውሃም ሆነ የአፈር ብክለቱን ከሚያባብስ ይህ ስልት ጠቃሚ የአካባቢ ተፈጥሮ መጠበቂያ ሊሆን እንደሚችል ነው ምርምሩን የጀመረው የዋሽንግተን ዩኒቨርስቲ የገለጸው። ቆሻሻን ለመንገድ ግንባታ የመዋል ስልትን የቃኘው የዕለቱ መሰናዶ በዚሁ አበቃ። አድማጮች አስተያየት፣ ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን፣ በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋየ ለገሰ ነኝ። ሰላም ሁኑ።